ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ መንግሥት የፍልሰተኞቹን ቁጥር ለመቀነስ ዓለም አቀፍ ተማሪዎች ላይ ገደብ ሊጥል ነው። እስከ ዓመቱ መጨረሻ የዋጋ ግሽበት እንደሚቀንስና የወለድ መጠን ሊጨምር እንደማይችል ተመለከተ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ መንግሥት የፍልሰተኞችን ቁጥር ለመቀነስ ወደ አውስትሬሊያ የሚመጡ ዓለም አቀፍ ተማሪዎች ላይ የቁጥር ገደብ ለመጣል ወስኗል። ምን ያህል ዓለም አቀፍ ተማሪዎች በዓመት ወደ አውስትሬሊያ መዝለቅ እንዳለባቸው የዓለም አቀፍ ትምህርትና ክህሎቶች ስትራቴጂካዊ ማዕቀፍ የገደብ ውሳኔውን የሚያሳልፍ ሲሆን ተጨማሪ የተማሪዎች መኖሪያ ቤቶች መገንባት ከተቻለ ግና የዓለም አቀፍ ተማሪዎቹን የመቀበል ቁጥር ሊያድግ እንደሚችልም ተመልክቷል። የተቃዋሚ ቡድኑ የፋይናንስ ቃል አቀባይ ጄን ሂውም በበኩላቸው ከውሳኔው ጋር የተማሪዎቹ ቁጥር መቀነስን ተከትሎ በዩኒቨርስቲዎች ላይ የሚያሳድረው የፋይናንስ ጫና ከግምት ውስጥ መግባት ይኖርበታል ሲሉ አሳስበዋል። የፌዴራል መንግስቱ የወለድ መጠን መጨመር ያለመጨመር ኃላፊነት የብሔራዊ ባንኩ እንደሆነ አመላክቶ ሆኖም የዋጋ ግሽበት እያሽቆለቆለ መሄድ በዚህ ዓመት የወለድ መጠን እንዳይጨምር የሚያግዝ መሆኑን ገልጧል። እንደ ዘንድሮው የበጀት ትንበያ የዋጋ ግሽበት በዚህ ዓመት መጨረሻ ላይ ከታለመለት ግብ ላይ እንደሚደርስ ተጠቁሟል። የዋጋ ግሽበት መጠን በወርሃ ዲሴምበር ሁለት ሺህ ሃያ አራት ከታሰበለት 2.75 ፐርሰንት ላይ ይደርሳል ተብሎ ተገምቷል። የፋይናንስ ሚኒስትር ካቲ ጋልሃ በዘንድሮው በጀት መንግሥት የኑሮ ውድነትን ለመቋቋሚያ የሚሆኑ እርምጃዎችን እንዳካተተ አስገንዝበዋል። አያይዘውም ግልጽ ነው የወለድ መጠኖችን አስመልክቶ ውሳኔ ላይ መድረስ ወይም አለመድረስ የብሔራዊ ባንክ ጉዳይ ነው። ለመንግሥት ቁልፍ ተግባር ውሳኔዎቹ የመፍትሔ አካል እንጂ የችግር አካል ስላለመሆኑ እርግጠኛ መሆን ነው። እኛ ያንን የተገነዘብንንን ከብሔራዊ ባንኩ ጋርም እጅ ለእጅ ተያይዘን እየሠራን ነው። ይሁንና በእያንዳንዱ አውስትራሊያውያን መኖሪያ ቤቶች ውስጥ በቁጥር አንድ ሁለትና ሦስት ቀዳሚ ሆኖ ስለሚነሳው የኑሮ ውድነት እፎይታ ለማስገኘት መንገዶች እንዳሉ ለይተናል ብለዋል። የአውስትሬልያ ኤሌክትሮኒክ ደህንነት ኮሚሽነር ሲድኒ ላይ በቀጥታ ስርጭት የተላለፈውን የስለት ጥቃት አስመልክቶ የማኅበራዊ ሚዲያው ኤክስ ለእይታ እንዳይበቃ እንዲያደርግ ለፍርድ ቤት ያቀረቡት የጊዜ ማራዘሚያ ክስ ለስኬት አልበቃም። ኮሚሽነሯ እስከ ኤፕሪል ማብቂያ ተጥሎ የነበረው ጊዜያዊ ገደብ እንዲራዘም ቢጠይቁም ዳኛ ኬኔት ግና በሜይ 15 በፌዴራል ፍርድ ቤት የሚታየው ክስ ብይን እስኪሰጥበት ድረስ የማራዘሙን ጥያቄ ውድቅ አድርገዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል በንጹሐን ሲቪሎች ላይ አስከፊ ሕልፈተ ሕይወትን እንዳስከተለች አንስተው ትችት ሰንዝረዋል። በጋዛ ጤና ሚኒስቴር መግለጫ መሠረት እስራኤል የሐማስ የኦክቶበር 7 ጥቃትን ተከትሎ በከፈተችው የጋዛ ጦርነት ሳቢያ የተገደሉ ሰዎች ቁጥር 35,000 በላይ መድረሱንና ከሟቾቹም ውስጥ 14,500ው ሕፃናት መሆናቸው ተገልጧል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ67 ሳንቲም ይዘረዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትራሊያ መንግሥት የፍልሰተኞችን ቁጥር ለመቀነስ ዓለም አቀፍ ተማሪዎች ላይ ገደብ ሊጥል ነው እስከ ዓመቱ መጨረሻ የዋጋ ግሽበት እንደሚቀንስና የወለድ መጠን ሊጨምር እንደማይችል ተመለከተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።